SBS ሬዲዮ ወቅታዊ ጉዳዮች አንድ አዲስ ይፋ የሆነ የአስተያየት ስብስብ የሥራ አጥነት ድጎማ ተቀባዮች አርባ ዶላር በቀን ድጎማቸውን ለማብቃቃት የምግብ የመብራትና ውሃ አጠቃቀማቸውን እየቀነሱ መሆኑን አመልክቷል። መንግስት በሥራ አጥነት ድጎማ ላይ ገንዘብ እንዲጨምር የግፊት ጫና እየተደረገበት ነው። የሥራ አጥ ድጎማ ተቀባዮች በቀን 40 ዶላር ኑሮን ለመቋቋም ብርቱ እክል እየገጠማቸው መሆኑን አስመልክቶ ጥናቱን ያካሄደው የአውስትሬሊያ ማኅበራዊ አገልግሎት ምክር ቤት ነው። መጠይቁ 465 የሥራ አጥነት ድጎማና 24 የወጣት አብል ተቀባዮችን አካቷል። ለመጠይቁ ምላሽ ከሰጡት ውስጥ 84 ፐርሰንቱ ገንዘብ ለማብቃቃት በቀን ሶስቴ እንደማይመገቡ ሲገልጡ 44 ፐርሰንቱ በሳምንት ውስጥ ቢያንስ ለአምስት ቀናት በቀን ሶስቴ እንደማይበሉ 12 ፐርሰንቱ ቢያንስ በሳምንት ለስምንት ጊዜያት ወይም ከዚያ ለበለጡ ጊዜያት ምግብ ሳይመገቡ እንደሚቀሩ ገልጠዋል። ሁለት ሶስተኛዎቹ በክረምት የቤት ማሞቂያ፣ በበጋ አየር ማቀዝቀዣ እንደማይጠቀሙና አዲስ ሳይሆን ልባሽ ልብሶችን ብቻ ገዝተው እንደሚለብሱ ተናግረዋል። ምንም እንኳ የኑሮ ውድነት በየጊዜው የጨመረ ቢመጣም ለሥራ አጥነት ድጎማ ከ1994 ወዲህ ጭማሪ ተደርጎ አያውቅም። ሪፖርቱን ይፋ ያደረገው የአውስትሬልያ ማኅበራዊ አገልግሎት ምክር ቤት ለሥራ አጥነት ድጎማና የወጣት አበል በሳምንት የ75 ዶላርስ ጭማሪ እንዲደረግ ጥሪ አቅርቧል። ገዲብ የፖሊስ ሥራ አስኪያጅ ቻርሜን ክሮው ሪፖርቱ ተጨማሪ የገንዘብ ድጎማ ማድረግ ምን ያህል አስቸኳይ እንደሆነ የሚያመለክት ነው ሲሉ፣ ሰዎች የመብራትና የውኃ ወጪዎቻቸውን ለመቆጠብ ሲሉ ገላቸውን የሚታጠቡት በሳምንት አንድ ጊዜ ነው የሚለው እውነታ ልብ ሰባሪ ነው። ወላጆች ለራሳቸው ምግብ ሳይበሉ እየቀሩ ለልጆቻቸው ሳህን እንደሚቋጠሩ እየነገሩ ነው። የሥራ አጥነት ድጎማ የመኪና ወጪን ስለማይሸፍን ሰዎች መኪናን ከመጠቀም እየተቆጠቡ ነው ብለዋል። ለመሆኑ የድጎማው ገንዘብ ምን ያህል ነው? ድጋፋቸውን የሚሹ ልጆቹ ያሏቸው በሳምንት 282 ዶላር ወይም በቀን 40 ዶላር ያገኛሉ። የመብራት ድጎማን አካቶ 40 ፐርሰንት ያህል የቤት ኪራይ እገዛ የሚያገኙት ከፍተኛው 69 ዶላር ነው። ከግማሽ በላይ የሚሆኑቱ መጠይቁ የቀረበላቸው ሰዎች እንደተናገሩት ከሆነ የቤት ኪራይ ከፍለው እጃቸው ላይ የሚቀራቸው ገንዘብ በሳምንት ከመቶ ዶላር ያነሰ ነው። ለስራ አጥነት ድጎማና የወጣት አበል ጭማሪ አዎንታዊ አስተያየቶች በግራ ክንፍ ተራማጆች በኩል ቢሰማም በቀኝ ክንፍ ወግ አጥባቂዎች በኩል ግና በዝምታ የሚታለፉ ናቸው። ይሁንና ሰሞኑን ከወግ አጥባቂው ጎራ የቀድሞው ምክትል ጠቅላይ ሚኒስትር ባርናቢ ጆይስ የድጋፍ ድምጻቸውን አሰምተዋል። የስድስት ልጆች አባት የሆኑት አቶ ጆይስ ለተፋቷቸው የቀድሞ ባለቤታቸውና ሦስት ሴት ልጆቻቸው እንዲሁም አሁን አብረዋት ለሚኖሩት ቪኪ ካምፒዮንና ሁለት ወንድ ልጆቻቸው ድጋፋቸውን ይቸራሉ። ይሁንና በዓመት የሚያገኙት ሁለት መቶ አስር ሺህ ከምናምን ደሞዛቸው ወጪያቸውን ለመሸፈን እንደሚያስቸግራቸው ሲገልጡ፣ እኔ ጥሩ፣ በጣም ጥሩ፣ በእጅጉ ጥሩ ደሞዝ አገኛለሁ። ምንም እንኳን እጅጉን ጥሩ ደሞዝ ቢኖረኝም ወጪን ለመሸፈን የምጥረው በስሱ ለማብቃቃት በመሞከር ነው። ለእኔ እንዲህ አዋኪ ከሆነ ለሌሎች ሰዎች ምን ያህል አስቸጋሪ ይሆናል በእጅጉ አዋኪ መሆን አለበት፣ በማለት ራሳቸውን አነስተኛ ገቢ ካላቸው ጋር በንጽጽሮሽ አቅርበው የኑሮአቸውን ክብደት ገልጠዋል። በሌላ በኩል ግና ጠቅላይ ሚኒስትር ስኮት ሞሪሰንና የቅንጅት ሽርካዎቻቸው ለድጎማ ጭማሪው ጥሪ አዎንታዊ ምላሽ ከመስጠት ራሳቸውን አግለዋል። አቶ ሞሪሰን 99 ፐርሰንቱ ድጎማ ተቀባዮች የመብራት የቤት ክራይ ድጎማ ያገኛሉ። የሥራ አጥነት ድጎማ ሥራ እስከሚያገኙ ድረስ የአጭር ጊዜ ድጋፍ እንጂ ዘላቂ አይደለም ብለዋል። ይሁንና ሁንና 700 ሺህ ያህል ድጎማ ተቀባዮች በአማካይ ለሶስት ዓመታት በስራ ገበታ ላይ የተሰማሩ አይደሉም። በሌላ በኩል ምክትል ጠቅላይ ሚኒስትር ማይክል ማክሮማክ በገጠር አካባቢዎች የስራ ዕድል ስላለ ስራ ፈላጊዎች ወደዚያ መምራት እንደሚችሉ ሲናገሩ፣ በርካታ ስራዎች አሉ። ወደ ዳቦ ብትሄዱ ስራ አጥነት ሊጠፋ ትንሽ ነው የቀረው እንዲሁም ወደ ገጠር ከተሞች ብታቀኑ በየመስኮቱ ላይ ተለጥፈው ያሉት ማስታወቂያዎች ሥራ አለን አመልክቶ የሚሉ ናቸው። በርካታ ሥራዎች ስላሉ ገንዘብ ለማግኘት የሚሹ ወደ እነዚያ ስፍራዎች ሊያመሩ ይገባል ብለዋል። ሆኖም የንግዱ ማኅበረሰብ ለሥራ አጦች የድጎማ ገንዘብ ጭማሪ ማድረጉ ምጣኔ ሀብቱን ይደግፋል በማለት የይጨመር ድጋፋቸውን እየገለጡ ነው። ጠቅላይ ሚኒስትር ስኮት ሞሪሰን ግና ለአነስተኛና መካከለኛ ገቢ ላላቸው የታክስ ቅናሽ ተመሳሳይ አስተዋጽኦ አለው ባይ ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።